በኢትዮጵያ ሶማሌ፣ በአፋር፣ በኦሮሚያ፣ በደቡብና በአማራ ክልሎች በተከሰተው የድርቅና የውሃ እጥረት አጣዳፊ የተቅማጥ በሽታን ካስከተለ ወራቶች ተቆጥረዋል። ከጥር እስከ ግንቦት ወር 2009 ዓ ም አጣዳፊ የተቅማጥ በሽታና የውሃ እጥረት ከ33,000 በላይ ሰዎች እንደተጎዱ፣ 776 ሰዎችም እንደሞቱ በኢትዮጵያ የኢንተርናሽናል ሬስኪው ኮሚቴ ረዳት የጤና አስተባባሪ አቶ ደረጀ አሰፋ ለዶቼ ቬለ ገልጸዋል። ኬዞች ሂፖቴድ ዳሪያ ወይም ደግሞ አጣዳፊ ተቅማጥ የሚባለው ማለት ነው። ከዚሁ መቶ ሰባ ስድስቱ ነው የሞቱት። ያው ትልቅ ነው። ኬስ ፋታሊቲ ሬቱ ከሁለት ነጥብ ፐርሰንት በላይ ነው። ከሚጠበቁ ኬዝ በጣም ትልቅ ነው። ይህም ደግሞ አሶሺዬትድ የሆነው ኖርማሊ አብዛኛው ኬዝ በሶማሌ ክልል ነው። ኬዞቹ በጣም ሩራል ኤሪያ ነው። አሪስ ኤሪያዎች ናቸው። ብዙም በጣም አክሰስብል ያልሆኑ ቦታዎችም አሉ እና ለዛ ነው ኬዙ ብዙ ጊዜ ሞት አጣዳፊ የተቅማጥ በሽታ ከባለፉት ወራቶች እየቀነሰ የሚገኝ እንደሚመስል ያመለከቱት አቶ ደረጀ ከአምስቱ ክልሎች 97 ወረዳዎች በዚህ በሽታ እንደተጠቁና ከነዚህም 91 በመቶ በሶማሌ ክልል ውስጥ እንደሚገኙም ይናገራሉ። ኮሚቴው ማክሰኞ ዕለት ባወጣው መግለጫ መንግስትና የእርዳታ ድርጅቶች አፋጣኝ እርምጃ ካልወሰዱ በአገሪቱ የጀመረው የዝናብ ወቅት የበሽታው ሁኔታ ሊያባብስ እንደሚችል ጠቁመዋል። የክረምት ወራት በጣም አንዱ ሊያጋልጡት የሚችሉት ዋናነት በቦርደሩ በተጨማሪ ወደ መሀል ሀገሪም የሆነ ሪስኪ ነው። አዲስ አበባ ለሁሉም ትራብል አዲስ አበባ የማይመጣው ሪጅን የለም። ምክንያቱም ከአፌክትድ ኤሪያ ኤሪያ ወይም ደግሞ ከዚህ በሽታ ከተጠቃው ወደ አዲስ አበባ ትራብል የሚደረግ ከሆነ አዲስ አበባ ሪስኪ ናት ማለት ነው። ከፍሌዱም፣ ከጎርፉም ውሃም ዝናብ በሚዘንድ ሰዓት ጎርፍ ሊከሰት ይችላል። ወይም ደግሞ በጽዳት ሁኔታ እነዚህ ልባባሱ ይችላሉ እና ለዚህ ፓርትነሮችም አንድ ላይ ሆኖ ለሪስፖንስ ፕላን እየተዘጋጀ ነው ያለው። ይህን ችግር ለመፍታት የመንግስት ድርጅቶችን ጨምሮ አጋር አገሮች እየተሳተፉ ቢሆንም ከፍተኛ የገንዘብ ድጋፍ እጥረት እንዳለ አቶ ደረጀ ለዶችቤሌ ተናግረዋል በኖርዌይ የስደተኞች ምክር ቤት የኢትዮጵያ ተጠሪ የሆኑት አቶ አህመድ ኑር አብዲ ምክር ቤቱ በሶማሌ ክልል የውሃ ማጠራቀሚያ የመገንባት የመጸዳጃ ጉድጓድ የማዘጋጀት የውሃ ምንጭ የመጠበቅና በመሳሰሉ የንጽህና ጉዳይ ላይ እየሰራ መሆኑን ይናገራሉ ኮሚቴው በዘገባው የዝናቡ ወቅት አጣዳፊ የተቅማጥ በሽታን ሊያባብስ ይችላል ብልም፣ አቶ አህመድ ግን በሶማሌ ክልል ያለው የዝናብ እጥረት ድርቁን ሊያባብስ ይችላል ነው የሚሉት። በእርግጥ ሁኔታው አሳስቦናል። ምክንያቱም አነስተኛ መጠን ያለው ዝናብ እዚህና እዛ ማግኘት ማለት በድርቁ የተጎዱ ሰዎች ችግራቸው ተፈታ ማለት አይደለም። የምናየው በአንዳንድ ቦታ ላይ ዝናብ ዘነበ የሚባለው በቂ አለመሆኑን ነው። ኮሚቴው በመግለጫው በኢትዮጵያ፣ በሶማሊያ፣ በኬንያ፣ በደቡብ ሱዳንና በየመን ከጥር ወር ጀምሮ ከ130 ሺህ በላይ ሰዎች በአጣዳፊ የጥቅማት በሽታና በኮሌራ መጠቃታቸውን አመልክቷል። ከነዚህም ከ2100 በላይ የሚሆኑት ሰዎች መሞታቸውንም ጠቅሰዋል። ኢትዮጵያን በተመለከተ ስለ ሁኔታው የበለጠ መረጃ ለማግኘት ወደ ጤና ጥበቃ ሚኒስቴር በስልክ በተደጋጋሚ ያደረግነው ሙከራ አልተሳካም።